ፋሲል ባለፈው ሳምንት መጨረሻ በኬንያ የኢትዮጵያና የኤርትራ አምባሳደሮች መካከል ኬትኤን በተባለው ቴሌቪዥን ጣቢያ ላይ የጦፈ ክርክር ሲካሄድ ነበረ። በዚህ በሳምንቱ መጨረሻ ላይ ስለተካሄደው የሁለቱ አምባሳደሮች የቴሌቪዥን ክርክር በኬንያ የኢትዮጵያም ሆነ የኤርትራ ኮሚኒቲ አባላት ምን እያሉ ነው? እዚህ ኬንያ ናይሮቢ የሚገኙ የኮሚኒቲ አባላት በተወሰነ መልኩ ያናገርኳቸው እናም ደግሞ በማህበራዊ ድረገጾች ሀሳባቸውን የሰነዘሩ ሰዎች አሉ። በተለይ በኬቴን የተላለፈውን ቃለመጠይቅ ተከትሎ አብዛኛዎቹ ባለስልጣናቱ ከሚጠበቅባቸው ባህሪ በጣም ዝቅ ባለ ሁኔታ እንደሆነ ሲከራከሩ የነበረው እና የቃላት ጦርነት እንደበዛበት፣ እርስ በርስ መበሻሸቅ እንጂ የተጠየቁትን መረጃዎች መስጠት እንዳልሆነ እና ከተደረገው ቃለመጠይቅ መረዳት የቻሉት አሁንም ድረስ ቢሆን በሁለቱ ሀገራት መካከል ያለው ስሜት ጠንካራ መሆኑን እና በተለይ በባለስልጣናቱ ዙሪያ እና ግልጽ ያልሆነ ነገር እንደሆነ በጥያቄዎችም የተረዱት ነገር ምንም የለ አንዱ እያንዱን መንግስት ማጋለጥ ያኛው የሌላውን መንግስት ማጋለጥ እንጂ ስለ ጦርነቱ ቀጥታ የሰጡትም ኮሜንት አለመኖሩም ነው የገለጹ። የሁለቱ ሀገራት ባለስልጣናት ከቴሌቪዥን ክርክር ይልቅ ግጭቱን በውይይት ለመፍታት ጥረት አለማድረጋቸው ላይ ምናልባት የተሰጡ አስተያየቶች ይኖር ይሆን? ባለስልጣናቱም እያሉ ያሉት ያው መወቃቀስ ነው። ከኤርትራ መንግስት ቀድሞ ነው መግለጫውን የሰጠው እና የኢትዮጵያ መንግስት ወረረችኝ፣ ከዛ በኋላም ባወጣው መግለጫ ሁለት መቶ ወታደሮችን ገድዬ ሶስት መቶ ማርክ ያለው የሚል ነው። የኢትዮጵያ መንግስት ደግሞ መልሶ ወረራውን ያደረገችው ኤርትራ ነች፣ ተመጣጣይ እርምጃ ወስጃለሁ ነው ሚል ከዛ ውጭ ግን ችግሩን በጋራ በመነጋገር ዲፕሎማሲያዊ በሆነ መልኩ መፍታት እንደሚገባ ያነሱት ነጥብ የለም። በኢንተርቪውም ላይ የኢትዮጵያ አምባሳደር ዲና ሙፍቲ በተወሰነ መልኩ ጠቅሰው ለማለፍ ሞክረዋል። የተሻለው አማራጭ በመነጋገር ችግሩን ለመፍታት የሚቻል ቢሆን የሚል ነበረ። ግን ካለመጠይቁ ላይ ያለው ክርክር በኢትዮጵያንና በኤርትራውያን መካከል ባለውም እርስ በርስ የመፎካከር ወይ የመበሻሸቅ አይነት ነገር ነው እንጂ ችግሩ በሰላማዊ መንገድ በመነጋገር ከዚህ በፊት እንደተደረገው ጦርነት ሳይደረግ ቢፈታ የሚል አማራጭ ሲሰማ ይታይ፣ ከሁለቱም ወገን። ፋሲል አንተ ባለበት ኬንያ የሚገኙ የኢትዮጵያም ሆነ የኤርትራ ኮሚኒቲ አባላት የኢትዮ ኤርትራ የድንበር ግጭት እንዴት መፈታት አለበት ነው የሚሉት? እዚህ በተወሰነ መልኩ ኬንያ የሚኖሩት ኢትዮጵያውያንና ኤርትራውያን እንደ ጋራ ነው የሚኖሩት፣ አብረው ነው የሚኖሩት። ሁለቱ ሀገራት አሁን ካሉበት እርስ በርስ የመፋጠጥ ሁኔታ የተለየ ነው አቀራረባቸው። እና መፍትሄውም ሊሆን የሚችለው በመነጋገር እና ሰላም በሆነ መልኩ ይፈታ ህዝቡን ሊጠቅም እንደሚችል ሁሉም የተረዱት ናቸው። ነገር ግን የእነሱ ሀሳብ የቱንም ያህል በመንግስታቱ ደረጃ አመዛኝ የሆነ ለውጥ ያመጣል የሚል እምነት ስለሌላቸው የሚሆነውን ከመንግስታት ነው እየጠበቁ ያሉት እንጂ ፍላጎታቸው በበጎ መልኩ ችግሩ የተፈታ ቢሆን የሚል ነው። ፋሲል ግርማ ከናይሮቢ አመሰግናለሁ።